ለዛሬው ሕይወት በቀበሌ ግርማይ ገብሩ በመቀሌ አንድ የባህል ምሽት ውስጥ ይገኛል። በተለይም በባህላዊ ዘፈኖቹ ተወዳጅነትን እያተረፈ ነው ያለውን አንድ ድምፃዊ ነው የሚያስተዋውቀን። ወደ ዝግጅቱ ነው ድምፃዊ አሸብር በላይ እንኳን በሰላም መጣ። እንኳን በደህና ቆያችሁኝ። ድምፃዊ ከመሆኑ በፊት እንዲያውም ኢትዮጵያን ያስጠራል የተባለው በስፖርት ነው ሲሉ ሰምቼ አለኝ። ትክክል፣ እግር ኳስ ነበር የምጫወተው በወጣትነት ጊዜ። እንግዲህ ከስፖርቱ ወደ ሙዚቃ ህይወት ሙሉ በሙሉ እንድገባ ያደረገኝ እኔ ታላቅ ወንድም ንጉሴ በላይ ይባላል። አሁን ጀርመን ሀገር ነው የሚኖረው እሱ አማካኝነት ነው ወደ ሙዚቃ ህይወት የገባሁት። እና ትክክል ነህ ስፖርተኛ ነበርኩ። በድምፃዊነት ብቻ ሳይሆን ለአንዳንድ ድምፃውያን ግጥምና ዜማ እንደምሰራ እከታተላለሁ። እንደዛ ነው። አዎ በትክክል አሁን ለሌሎች ድምፃውያንም የሰጠኋቸው ዜማዎች አሉ። ገበያ ላይ የሚወጡ አሉ። እንደገና ገና ስቱዲዮ በመሰራት ላይ ያለዋሉ። ከዛ ባሻገር አብዛኛውን የኔን ስራዎች እንግዲህ አሁን በቅርቡ በህዝብ ዘንድ ተቀባይነትን ያገኙት እኔ ነኝ ያላለ፣ ከዛ በመቀጠል ደግሞ እና ያለን ገና ያው የአባይ ዘፈን ነው። አሁን ደግሞ በቅርቡ ወደ ሰሜን ሸዋ ወደ ማጀቴና አካባቢዋን የሚጠቅስ አንድ አሆበል ጎበዝ የሚል ዘፈን አለ። እነሱን ሁሉ ዜማና ግጥማቸው እኔ ነኝ የምሰራቸው። እኔ ነኝ ያለን ግን ተስፋ ብርሃን ነው ግጥሙን የሰራው ዜማውን እኔ ነኝ የሰራት። አብዛኛውን የእኔን ስራዎች ዜማዎችን እኔ የምሰራቸው፣ ትክክል ነው። እኔንም ያለ የሚለው ዜማ ላይ ስዘፍን ልጅቷን ለማግኘት አተካራ ውስጥ ትገባለ። እንግዲህ የዘፈኑ ጭብጥ ምንድን ነው? እዛ ክሊፑን በደንብ እንደተከታተልከው ሲጀምር ዘፈኑ ለበላይ በልጅጉ ላባይ ጣና አለለት ለእኔም እሷን ሰጠኝ ጎጃም ዘር ይውጣለት ነው የሚለው። እንግዲህ ከግጥሙ መነሻ ሲታይ ልጅቷን ወድጃት አለው፣ እሷም ወዳኛለች። ከዛ ባሻገር ያለው ነገር ሽምግልና ተልዕኮ ሽማግሌዎች እኔን መርቀው እንደሰጡኝ የሚያሳይ ምስል አለ። እንግዲህ እኔ እሷም ወዳኝ እኔም ወድጃት በቤተሰብ ወግና ባህል የተሰጠችኝ ልጅ በጉልበት እየተተናኮለ ወደ ራሱ ለማድረግ የሚፈልግ አንድ ባላንጣ አለ። ያው አይተህ እንደሆነ መጨረሻ ጣፈንታው ምን እንደሆነ አይተዋል። ያ ነው እና ምንድን ነው መግለጽ የፈለግኩት ምንድን ነው ሴት ልጅ ልጅ ናት። ሴት ልጅ እህት ናት። ሴት ልጅ ሚስት ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። በቃ ስለዚህ ሴትን ልጅ ያለ በጎ ፈቃድ ማንም ሰው ሊነካ አይችልም። እነካለው ያለ ይሞክረኛ ነው ነገሩ። እዛ ላይ ደግሞ መስዋዕትነቱን ላይ ይከፈላል። አዎ ይከፈላል። እንግዲህ እንደነገርኩ ሴት ልጅ ከሚስት በላይ ምንም ነገር የለም። አንተ አሁን በአጋጣሚ ይሄን ጥያቄ ልጠይቅህና የምትወዳትን ሚስትህን ማንም ሰው መንካት ያለን ቀና ብሎ እንዳይባ አትወድም። ይህኔ መንፈሲያ ነው በቃ። ድምፃዊ አሸብር በላይ ሌላ ተወዳጅ ከሆኑት ስራዎች አንዱና ዋነኛው ስለ አባይ የተዘፈነው ነው። እንዲያውም የተገጣጠመ ነገር ሁላ አለው ከህይወቱ አንጻር ይባላል። ከአባይ ምንጭ ሁላ ነው የተፈጠረው ሲሉ እሰምጫለሁኝ። እንደዛ ነው እንግዲህ ከመነሻው ልናገር ካልኩኝ እኔ ተወልጄ ያደኩት ባህር ዳር ነው ከባህር ዳርም ቀበሌ አስር ልዩ መጠሪያ ስሙ አባይ ምንጭ የሚባለ አካባቢ ነው። ለአባይ በጣም ቅርብ ነኝ። አባይ የጎንደር መውጫ ድልድዩ ላይ እዛ አካባቢ ነው። ከብቶች ስጠብቅ ሰዋኝ ምንስል ያደኩበት አካባቢ ነው እና ከዛ በመነሳት ስለ አባይ መዝፈን ለእኔ በጣም ትልቅ ቦታ አለው እና ማረሳው ደግሞ አሁን በቅርቡ ቴል አቪቭ ኮንሰርት ስራ ነበረኝ ታዋቂው ደራሲ ለሀገራችን በሙዚቃው እድገት ከፍተኛ አሻራ ያስቀመጠው አበበ መለሰ በጣም ቅርበት ነበረው። ለእኔ ሲገልጽ ምንድነው ያለው፣ የአባይን ዘፈን ስሰማ በአባይ ልጅ ለአባይ ሲዘፈን ለካ እንዲህ ደስ ይላል ያለው አባባል በፍጹም አረሳውም። እና እምልህ አባይ የሁላችን ነው፣ ግን በቃ ለእኔ የተለየ ስሜት ያሳደረውና የተለየ ስሜት የሚፈጥረው እዛው አባይ ወንዝ አካባቢ ተወልጄ ማደጌ ትክክል። ድምፃዊ አሸብር በላይ እና ያለን ገና በሚለው ሙዚቃ ላይ ምስሉ ሲታይ፣ ክሊፑ ሲታይ ሰላም ሊል መጥቷል። ሰላም በለው ሁለት ህጻናትን ይዘህ አንድ ባንክ ውስጥ ገብተህ ቦንድ ስትገዛ ይታያል። ህጻናቱ ልጆቹ ናቸው? አዎ፣ እነዚያ ሁለቱ ህጻናቶች አንተን ይመስላሉ ብዬ ነው። እንዲሁም አንዳንዶች ምንድን ነው የሚሉት ትንሿ አሸብር ቀሚስ ለብሶ መጣ ይባላል። ክሊፉን የሚያዩ ሰዎች እና እነዛ ሁለቱ ልጆቼ ናቸው ንግድ ባንክ ሄጄ ቦንድ ስገዛ የሚያሳይ ምስል ነው። አባይ የእኛ ህልውናችን ነው። አባይ የወደፊት ትልቅ ተስፋችን ነው። በዛም ምክንያት ነው እናያለን ገና በሚል ስያሜ የሰራሁት። ስለዚህ ያን ነገር ያደረኩት በራሴ ተነሳሽነት ከውስጥ በመነጨ ፍቅር ለሀገራችን የአባይን የህዳሴ ግድባችንን ዳር ለማድረስ መነሳሳት ለመፍጠር ከልብ ተነስቼ የሰራው ስራ ነው። እጅግ በስራው ደስተኛ ነኝ። ህዝብም ከጠበቁት በላይ ተቀብሎታል። ድምፃዊ አሸብር በላይ እዚሁ ትግራይ መቀሌ ከተማ ውስጥ በሚገኘው ዝነኛው የገዛ ገብረስላሴ የባህል ምግብ አዳራሽ ስራዎችን ስታቀርብ ቅድም ቁጭ ብዬ እንደተከታተልኩት ህዝቡ በጣም በከፍተኛ ደስታ ነበር የተቀበለ። እንግዲህ ከህብረተሰቡ እንዲህ አይነት ተቀባይነት ታገኝ ለመሆኑ ስሜትን እስክ ግለጽልኝ። ስሜቱ በጣም ከባድ ነው። እኔ የእውነቱን ልንገርህ፣ የሰው ልጅ ያገኛል፣ የሰው ልጅ ያጣል፣ የሰው ልጅ ብዙ ሀብት ያካብታል። ያ ሁሉ ማንኛውም ሰው ጥሎት የሚሄደው ነገር ነው። ግን ለሀገር መልካም ነገር ሰርተህ በሙያህ ትልቅ ስም አግኝተህ ህዝቡ እንደዚህ ሆ ብሎ ሲቀበልህ ከህዝብ ፍቅር በላይ ምንም ነገር የለም እና ቅድም ያየኸው የህዝብ ፍቅር ለእኔ ትልቅ ሀብቴ ነው እና እጅግ ደስተኛ ነኝ። ከህዝብ ፍቅር በላይ በፍጹም ምንም ነገር የለም። በቃ ድምፃዊ አሸብር በላይ ከልብ ነው ማመሰግነህ። እኔም እጅግ አመሰግናለሁ። እኔን በዚህ በተቀደሰ የዳግማ ተንሳይ በዓል ላይ እኔን እንግዳ አድርጋችሁ በመጋበዛችሁ የቪኦኤ ሬዲዮ ጣቢያ እግዚአብሔር ያክብርልኝ። አመሰግናለሁ። እንግዲህ እንደሚታወቀው አቶ መላኩ አምባው ከደሴ ከተማ እንደ ድምፃዊ አሸብር በላይ የመሳሰሉት አንዳንድ ታዋቂ ድምፃውያን ከህብረተሰቡ ጋር እንዲገናኙ በማድረግ ይታወቃል። አቶ መላኩ አርቲስት አሸብር በላይ እኔን ያለ ወደዚህ ወደ መቀሌ ገዛ ሀገረ ስላሴ የዳግማ ትንሳኤን በዓል ምክንያት በማድረግ በማምጣታችን እጅግ በጣም ነው የተደሰትኩት። ስራዎቹንም እንዳየውና እንደተመለከትከው ህዝብን ከጫፍ እስከ ጫፍ ያንቀሳቀሰ ነው። ይሄ ማለት ያው የኢትዮጵያን ክፍል ክልል ከክልል የህዝባዊ ትስስር ህዝብን ከህዝብ ትስስር መፍጠር በባህል ማለት ነው። ከዚህ በፊትም ናለም የሶራ አርቲስት ካሳሁን ታየ ለሶስት ጊዜ እዚህ አካባቢ አስመትተናል። አርቲስት አምሳል ምትኬንም እዚህ አካባቢ ያስመትተናል። ሌሎችንም በርካታ አርቲስቶችን በአንድ ምክንያት በማድረግ ወደዚህ አምትተናል። ወደዚህ ወደ መቀሌ በምንመጣበት ሰዓት ደስ ብሎን ተደስተ ነው የምንመጣው። ምክንያቱም ህዝቡ የስራ ባህልን ያወቀ፣ የመዝናናትንም ያወቀ ስለሆነ በምንመጣበት ሰዓት በደስታ በፍቅር ነው የሚቀበለው። እኛም ደግሞ ያን ፍቅርና ደስታ ለመመለስ ገንዘብ ሳይሆን የህዝብ ፍቅር ደግሞ ከገንዘብ በላይ ነው። ስለዚህ የኪነ ጥበብ ባለሙያዎችን በልማት ዙሪያ ላይ በማሳተፍ ሀገራዊ ለውጥ እጅ ለእጅ ተያይዘን ማምጣት እንችላለን እንላለን አሜሪካ ሬድዮ ጣቢያ ደግሞ ይህ ንድር ስለሰጠን ከልብ ነው የማመሰግነው አቶ መላኩ አምባው በጣም ነው ማመሰግነው አመሰግናለሁ ግርማዬ ገብሩ እጅግ በጣም ነው የምንወድህ አባአባአባ አባ ነው